በሀገራት የሰብአዊ መብት አያያዝ መሰረት የልማት ድጋፍ አደርጋሉ የሚለው የአሜሪካ የተራድኦ ድርጅት በሰብአዊ መብት አያያዟ ዝቅተኛ ደረጃ ላይ ለምትገኘው ኢትዮጵያ ድጋፍ ሲቸር ግን የሰብአዊ መብት ጉዳይን ከግምት ውስጥ ማስገባቱን በርካቶች ይጠራጠራሉ። አምባሳደር ሄርማን ኮን በጆርጅ ኤች ቡሽ የፕሬዝደንትነት ዘመን የመጨረሻዎቹ አራት ዓመታት በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሆነው ሰርተዋል። በደርግ መንግስቱ ውድቀትና በሽግግር መንግስቱ ወቅት የነበሩትን የኢትዮጵያ ሁኔታዎች በቅርበት ሲከታተሉ የነበሩም ሰው ናቸው። ከደርግ ውድቀት በኋላ ዩናይትድ ስቴትስ ኢትዮጵያን በልማት የመደገፍ ስትራቴጂ ትከተል ነበር ይላሉ። የልማት ድጋፉ ግን አልቀጠለም። እንደ ኤሮፓያን አቆጣጠር ከ1991 የአገዛዝ ለውጥ በኋላ በአቶ መለስ ዜናዊ ይመራ ለነበረው አዲሱ መንግስት ለኢኮኖሚ እድገትና ተቋማት ግንባታ በሚል መጠነ ሰፊ ድጋፍ በአሜሪካ ይደረግለት ነበር። ነገር ግን በሰብአዊ መብትና ዲሞክራሲ ዙሪያ ምንም ለውጥ መታየት ባለመቻሉ የአሜሪካ እርዳታ በኤች አይቪ መከላከያ ላይ ብቻ እንዲወሰን ተደርጎም ነበር። በዚህ ወቅት ኢትዮጵያ ምንም አይነት የልማት ድጋፍ ከአሜሪካ አታገኝም ነበር። ለተወሰኑ ዓመታት በኤችአይቪ እና ሌሎች በሽታዎችን በመከላከል ላይ አትኩሮ የቆየው የአሜሪካ ድጋፍ በጎረቤት ሶማሊያ በተፈጠረው አክራሪ እስላማዊ አንጃ ምክንያት ተቀየረ። እንደ አምባሳደር ሀርማን ኮን ገለጻ After 2006 when the Islamists... በ2006 ጽንፈኛ እስላማዊ ቡድኖች በሶማሊያ ማንሰራራት ሲጀምሩ ግን ከኢትዮጵያ ጋር የሚኖረው የአሜሪካ ግንኙነት ከሁሉም ቅድሚያ የሚሰጠው እንዲሆን ተደረገ። ምክንያቱ ደግሞ ኢትዮጵያ የአልሸባብን እንቅስቃሴ እንድታቁም ለማድረግ ሲባል ነው። በአሁኑ ሰዓትም ቢሆን የኢትዮጵያና የአሜሪካ ግንኙነት ማዕከሉ የጸጥታ ጉዳይ ነው። ምንም እንኳን የሰብዓዊ መብት ጉዳይ አሜሪካን ቢያሳስባትም በዚህ ጉዳይ ላይ ፊት ለፊት ኢትዮጵያን ከመውቀስ ይልቅ አሜሪካ በጽሞና ከኢትዮጵያ መንግስት ጋር መወያየትን ነው የምትመርጠው። ዩናይትድ ስቴትስ ከኢትዮጵያ ጋር ባላት ግንኙነት የሰብዓዊ መብት ጉዳይ ቦታ ይኖረው ይሆን? ለዚህ ጥያቄ ከአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ በኢሜይል የተሰጠኝ ምላሽ እንዲህ ይላል። ዩናይትድ ስቴትስ የኢትዮጵያ መንግስት በሕገ መንግስቱ እውቅና የተሰጣቸውን ሰብዓዊና ዲሞክራሲያዊ መብቶች እንዲያከብር ግፊት በማድረግ ላይ ትገኛለች። ለአብነትም መጋቢት 21 ቀን 2008 ዓ ም በአዲስ አበባ የተደረገው ስድስተኛው የሁለትዮሽ የዲሞክራሲ አስተዳደርና ሰብዓዊ መብት ግብረ ኃይል ስብሰባ ተጠቃሽ ነው። ሁለቱ ሀገራት የጋራ መግባባት ላይ በደረሱባቸው ችግሮች ዙሪያም የኢትዮጵያ መንግስት እልባት እንደሚያበጅ ይጠበቃል ይላል መልእክቱ። አሜሪካ በምስራቅ አፍሪካ ያላትን ፍላጎት በቀጣይነት ለማስጠበቅም እንደ ኢትዮጵያ ካሉ የአካባቢው ሀገራት ጋር በዲሞክራሲ ግንባታ፣ በኢኮኖሚ እድገት ንግድ፣ ኢንቨስትመንትና ጸጥታ ጉዳዮች ዙሪያ መስራቷን ትቀጥላለች ሲል ይደመድማል። የውጭ ጉዳይ መስሪያ ቤት የኢሜይል መልእክት አምባሳደር ሄርመን ኮን በኢትዮጵያ የከፋ የሰብአዊ መብት ጥሰት እንዳለ ያምናሉ። ነገር ግን ሀገራቸው እሳቸው የአፍሪካ ጉዳዮችን ይመሩ በነበሩበት ወቅትም ይሁን አሁን እንደ ኢትዮጵያ ካሉ ሀገራት ጋር ያላትን ግንኙነት ከሀገራቱ የሰብአዊ መብት አያያዝ አንጻር ብቻ መመልከት አግባብ አይደለም ይላሉ። አሜሪካ የሰብአዊ መብቶች በመላው ዓለም እንዲረጋገጡ ትፈልጋለች። ነገር ግን የሰብአዊ መብትን ብቻ የውጭ ግንኙነት ፖሊሲያችን ማድረግ አንችልም። ዲሞክራሲያዊ ካልሆኑ ሀገራት ጋር ግንኙነት ሊኖረን አይገባም ብለን ብንወስን በዓለም ላይ ከጥቂት ሀገራት ጋር ብቻ ነው ልንወዳጅ የምንችለው። የአገራቱን ነባራዊ ሁኔታ ተቀብለን ነው አብረናቸው መስራት የሚገባን። አዎ፣ በኢትዮጵያ የከፋ የሰብአዊ መብት ጥሰት አለ። ቢሆንም አብረናቸው መስራት ይኖርብናል፣ ቢያንስ ለጸጥታና አካባቢያዊ መረጋጋት ሲባል። ደግሞ ተስፋ እናደርጋለን በሂደት የሀገሪቱ የሰብአዊ መብት አያያዝ ይሻሻላል። ለዶይቸ ቬለ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ።